ወቅታዊ ጉዳዮች ኤስቢኤስ የአምሳኛ ዓመት ክብረ በዓሉን ለማክበር አማትሮ ባለበት ወቅት የመድብለ ቋንቋ ግልጋሎቶችን ለመከለስ ወጥኗል። ክለሳው የዚህን ዓመት የህዝብ ቆጠራ ውጤቶች መሠረት ያደረገና የመጪዎችን አምስት ዓመታት የፕሮግራም ቋንቋዎችና ይዘቶችን የሚወስንበት ይሆናል። ኤስቢኤስ በ1975 ዓ ም ስርጭቱን የጀመረው በስምንት ቋንቋዎች ብቻ ነበር። ያ በወቅቱም በቂ ነበር። የኦዲዮ ቋንቋ ይዘት ዳይሬክተር ዴቪድ ሁዋ ያኔ ጎዳና ላይ ያጫረውን ድንገተኛ ደስታ ሲያወሱ አንድ ቱርካዊ የከባድ ጭነት መኪና ሾፌር ኤስፔስ ሬዲዮን እያዳመጠ ሳለ ለመጀመሪያ ጊዜ በአውስትራሊያ ሚዲያ የአፍ መፍቻ ቋንቋውን በሰማበት ወቅት ከመኪናው ወርዶ በመንገድ መጋጠሚያ ላይ ደንሷል ብለዋል ከ46 ዓመታት በኋላ ኤስቢኤስ ርጭቱን በተለያዩ መድረኮች ከ60 በላይ ቋንቋዎችን ለማስተላለፍ በቅቷል ይሁንና ዋነኛ ዓላማው የሆኑት የመድብለ ባህላዊ ማኅበረሰብና መድብለ ባህላዊት አውስትሬልያ ፍላጎቶች ግልጋሎቱ ግና ጸንቶ አለ ይህንንም ይበልጡን ለማሳካት ኤስቢኤስ በየአምስት ዓመቱ የቋንቋ ፕሮግራም ይዘት ክለሳውን ያካሂዳል። ቁልፍ መለኪያው አድርጎ የሚጠቀሙም የአውስትሬልያ ስታስቲክስ ቢሮ ነው። የዚህ ዓመት ብሔራዊ የሕዝብ ቆጠራ ውጤት ማሳያ በጁን ላይ ይፋ እንደሚደረግ ዴቪድ ዋ ሲያመለክቱ And when that comes out, that will help us to inform what language services SBS will be delivering. Now as the community evolves and the community Yeah, see what uh Mabarasabu ye what m he SBS kwam kwa gulgarutoch, letting you chu kwam kwachi, gulgalutun lotunum SBS Futumboo, ye Mahabarasabun full lagoto, Gilgaluto chun iset al ploal. Ya yeah, Australia Zogi Mahabarasabat Federation one Srasfitsami. ሙሐመድ አልካጂ በማደግ ላይ ላሉና አነሳ ማህበረሰባት ክለሳው ጠቃሚ አካታችነት እንዳለው ሲገልጡ ኤስቢኤስ በተለይም አዲስ ወደ አውስትራሊያ ለሚዘልቁ የስደተኛ አዲስና ታዳጊ ማህበረሰባት በእጅጉ ጠቃሚ ነው። እርግጥ ነው፣ ሌሎች ቋንቋዎች ከሚቀነሱ ይልቅ ሌሎች ቋንቋዎች ሲጨመሩ ማየትን እንወዳለን። የአውስትሬሊያ ባህላዊ ዝንቅ ማህበረሰባት በማደግ ላይ ናቸው። ኤስቢኤስ ተጨማሪ የቋንቋ ግልጋሎቶችን እንዲያበረክት መንግሥት ፍላጎቶችን የተመረኮዘ ድጎማ እንደሚያደርግ ተስፋለን ብለዋል። ዴቪድ ዋም በማከል ለማህበረሰቡ የአስፈላጊነት ጉዳይ ነው። ኤስቢኤስ እንደ ህዝባዊ ግልጋሎት ሰጪ ሚዲያ አውታር ቁጥራቸው ጥቂት ሺህ ብቻ ለሆኑ ቋንቋ ተናጋሪ ማህበረሰባት በሚሰጣቸው ግልጋሎቶች ሁሌም እኮራለሁ ብለዋል። ሀካቺን ምዕራባዊ ማያንማር ሪጅን ቺን ክፍለ ሀገር ውስጥ የሚነገር ቋንቋ ሲሆን ከ2018 ክለሳ በኋላ ከሞንጎል ክሪንዲ ቲቤት ካረን ሮሂንጋ እና ቴሌጉ ጋር ከታከሉት ሰባት ቋንቋዎች አንዱ ነው። የኤስቤስ ቋንቋ ይልቅ የኤስቤስ ቋንቋ ይዘት ዋና ኃላፊ የሆኑት ደቪድ እስኬፓፔትራ የቋንቋ ተናጋሪዎች ለውጥና እድገት የማያቆም መሆኑን ሲያመላክቱ የእኛ ቋንቋ አገልጋሎት ቅንብር ትልሞች የሚያንጸባረቁት ያለማቋረጥ በመለወጥና በማደግ ላይ ያለውን ዝንቅ የአውስትራሊያ ኅብረተሰብ ሲሆን፣ ግልጽ ነው እንደምን የቋንቋ አገልጋሎቶችን የእኛ ማኅበረሰባትን ለግስ እንደሚችል የምንወስንበት የማዕዘን ድንጋይ የሕዝብ ቆጠራ ውጤት ነው ብለዋል። እርግጥ ነው በኮቪድ-19 ወረርሽኝ መከሰት ሳቢያ ዓለም አቀፍ ድንበሮች በመዘጋታቸው አዲስ መጤዎችን በሕዝብ ቆጠራ ውስጥ ለማካተት ባለመቻሉ የኤስቢኤስ የቋንቋ ክለሳን አዋኪ አድርጎታል። የሕዝባዊ ምክክር ጊዜውም ኦክቶበር አምስት ጀምሯል በኖቬምበር 12 ያበቃል። ረቂቅ መመዘኛውን ለመመልከትና ግብረ ምላሾን ለማስፈር ካሹ ኤስቢኤስ ዶት ኮም ዶት ኤዩ ኮንሰልቴሽን ድረገጽን ይጎብኙ።